አሜሪካ ድምጽ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሐምሌ 15 2014 ዓ ም ዝግጅታችን ጀመረ። በኢትዮጵያ ነዳጅን ጨምሮ የተለያዩ ቁሳቁሶችን የሚያመላልሱ የከባድ መኪና አሽከርካሪዎች ለጥቃት እየተጋለጡ መሆናቸውን ገለጹ። ከበጥቃት ሰለባ ከሆኑ የቤተሰብ አባል መካከል አነጋግረናል። የኔ ቤት እንደተዘጋ፣ የኔ ቤት እንደተዳፈን ቤት የገባሰት በማንም አይግባ ነው የሚለው ወደ ሌላዎችም ይሄድ የሚደሳቸው አልፈልግም በእኛ ልጅ ይውቃ እሱ ሞት ብቻ የሚቀርም የከባድ መኪና አሽከርካሪ ባለቤታቸው በታጣቂዎች እንደተገደሉባቸው የገለጹ ወይዘሮ እመቤት ጌትነት የተባሉ እናት ነው ያነጋገር ነው። ሙሉን በአብይ ርዕስ ዘገባችን ታዳምጡታላችሁ። በዩናይትድ ስቴትስ ዩጂን ኦሪገን ላይ በተካሄደው ወይም እየተካሄደ ባለው የ18ኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያን በሴቶች ማራቶን ወርቅ በማስመምጣት ስም ያስጠራችሁን አትሌት ጎይቶም ገብረስላሴ እናት ለልጃቸው ከትግራይ መልእክት አላቸው። ጎተይቶም ልጄ፣ ከህጻንች ነሽ። ጎተይቶም ከህጻንነትሽ ጀምሮ ነው የእኔ ክብር የምትሰጥኝ ሞ ጎተይቶም ልጄ የአንቺ ልጅ ለመሳብ ነው እኔ የሚመንጀውና፣ አይዞሽ፣ ደስ ይበልሽ፣ ለመጋናኘት ያብቀን ሙሉ ዘገባውን ከዜናው በኋላ በሚኖረን የመጽሔት ክፍለ ጊዜ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ። የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋው አብረውን ያመሻሉ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአትቪኦ አማሪክ የፌስቡክ ገጻችን በቀጥታ ልትከታተሉ ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ በርከት ያሉ ቅንብሮችን እያስደመጥናችሁ አብረናችሁ እንቆያለን። እናንተም አብራችሁን አምሹ። አሁን ለምሽቱ ወደ ያዝናቸው ዋና ዋና የዓለም ዜናዎችን ውሰዳችሁ። ጤና ይስጥልኝ፣ እንደምናመሻቸው አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጂ ይታየ ነኝ። አፍሪካ ውስጥ ግዙፍ የጸረ ወባ ክትባት ዘመቻ ለማካሄድ ዝግጅት መጀመሩ ተገለጸ። በብዙ ሚሊዮኖች የሚቆጠሩ የአፍሪካ ህጻናትን ከበሽታው ለመጠበቅ ለታለመው ግዙፍ የክትባት ዘመቻ የ160 ሚሊዮን ዶላር ወጪ በመጻረ ቃል ጋቪ ተብሎ የሚጠራውና ለድሆች አገሮች ክትባቶችን ለማዳረስ የሚሰራው ዓለም አቀፍ ጥምረት መስጠቱ ተገልጿል። ጋቪ ለዚህ ፕሮጀክት የመደበው የብዙ ሚሊዮን ዶላር ወጪ በአፍሪካ አህጉር ካሉት እጅግ የከበዱ የጤና አደጋዎች መካከል አንዱ የሆነውን ወባን ለመዋጋት የሚደረገው ትግል ውጤታማ እንዲሆን ቁልፍ ሚና እንደሚጫወት የዓለም የጤና ድርጅት ተናግሮለታል። የድርጅቱ የአፍሪካ ዳይሬክተር ማትሺዲሶ ሞኤቲ ሲናገሩ አፍሪካ ውስጥ በእያንዳንዷ ደቂቃ አንድ ህፃን በወባ ምክንያት ህይወቱ ይቀጠፋል ብለዋል። በዚህም ቤተሰብ፣ ማህበረሰብና የአገሮች እድገት ክፉኛ እየተጎዱ ናቸው ብለዋል። ዲሞክራሲያዊት ኮንጎ ሪፐብሊክ ምስራቃዊ ክፍለ ግዛት ውስጥ ታጣቂ ቡድኖች በነዋሪዎችና በአገር ውስጥ ተፈናቃይ ካምፖች ላይ የሚያደርሱት ጥቃት መባባሱን የተባበሩት መንግስታት የረድኤት መስሪያ ቤቶች ተናገሩ። በጥቃቱ የሚገደሉት ሰላማዊ ሰዎች ቁጥር እየጨመረ መሆኑ በእጅጉ አሳስቦናል ብለዋል። ኢቱሪ ክፍለ ሀገር ውስጥ በዚህ ወር ብቻ የታጠቁ ቡድኖች በአንድ ጊዜ ባደረሱት ጥቃት 11 ሰዎች ሲገሉ 250 መኖሪያ ቤቶችን ዘርፈው ማቃጠላቸውን የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽነር አመልክቷል። ኢቱሪ ውስጥ ካለፈው የካቲት እስከ ሰኔ በነበሩት ወራት ውስጥ ከ800 የሚበልጡ ሰዎች መገደላቸውን የመንግስታቱ ድርጅት መስሪያ ቤቶች የመዘገቡ መሆኑም ተገልጿል። የድርጅቱ የስደተኞች ከፍተኛ ኮሚሽነር ቃል አቀባይ በሰጡት ቃል ከተገደሉት 800 ሰዎች መካከል 715ቱ የተገደሉት በተጠለሉባቸው የተፈናቃይ ካምፖች ውስጥ ወይም ወደ ቀያቸው በመመለስ ላይ ሳሉ መሆኑን ተናግረዋል። በቅርብ ሳምንታት በኮንጎ የጦር ሰራዊትና ኤም 23 በሚባለው ታጣቂ ቡድን መካከል ሰሜን ኪቭ ውስጥ በተካሄደው ውጊያ ከ160 ሺህ የሚበልጡ ሰዎች ከመኖሪያ መፈናቀላቸውን ቃል አቀባዩ ጨምረው አመልክተዋል። የዩክሬን ቀዳማዊት እመቤት ኦሌና ዘሌንስኪ በዩናይትድ ስቴትስ ያደረጉት ጉብኝት ውጤት ማሳየት እየጀመረ ነው ሲሉ ፕሬዚደንት ቮሎዶሚር ዘሌንስኪ ተናገሩ። ፕሬዚደንቱ በትናንት ምሽት ዕለታዊ መግለጫቸው የዩናይትድ ስቴትስ የህግ መወሰኛ ምክር ቤት አባላት ሴኔተሮች ጄምስ ሪች፣ ሪቻርድ ብሉሜንቶል፣ ሮብ ፖርትማን፣ ቤንጃሚን ካርድን፣ ሮጀር ዎከር፣ ጂን ሻሂን እና ሊንዚ ግራም ሩሲያ ዩክሬን ላይ እየፈጸመችው ያለው የዘር ማጥፋት መሆኑን የሚገልጽ ውሳኔ በማርቀቅ ላይ ናቸው ብለዋል። በሌላ በኩል የዩክሬኑ ፕሬዚደንት ከጦር አዛዦቻቸው ጋር ባደረጉት ውይይት ኃይሎቻችን ወደ ግንባሩ ዘምተው ወራሪዎቹን ድል ለመምታት የሚያስችለን ጠንካራ ቁመና ላይ እንዳለን ከድምዳሜ ላይ ደርሰናል ብለዋል። ይሁንና የሩሲያ የውጭ ጉዳይ ሚኒስትር ከዶንባስ ክፍለ ግዛት አልፈን ጥቃት ልናካሂድ በመዘጋጀት ላይ ነን ብለው ባስጠነቀቁ ማግስት፣ ትናንት ሐሙስ፣ የሩሲያ ኃይሎች የዩክሬንን ከተሞች በረጅም ርቀት የጦር መሳሪያ ደብድበዋል። ይህ በዚህ እንዳለ ዩናይትድ ስቴትስ አራት ተጨማሪ ሮኬት ተኳሽ መሳሪያዎችና መድፎችን ለዩክሬን እንደምትልክ ረቡዕ ዕለት አስታውቃለች። የዩክሬኑ ጦርነት አምስት ወር ሊሞላው እየተቃረበና ሩሲያ ሲቪላዊ ስፍራዎችን በየቀኑ በመደብደብ ላይ ባለችበት በዚህ ወቅት የፕሬዝደንት ባይደን አስተዳደር ሩሲያን በሽብርተኝነት ደጋፊ መንግስትነት በአደባባይ እንዲፈርጃት የበረታ ግፊት እየተደረገበት መሆኑን ተዘግቧል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በዩናይትድ ስቴትስ ምክር ቤት ላይ የተፈጸመውን የጥር ስድስቱን ጥቃት የሚመረምረው ምክር ቤታዊ ኮሚቴ የምርመራ ውጤቶቹንና የምስክሮችን ቃል በይፋ ሲያቀርብበት የቆየውን የመጀመሪያ ዙር ሂደት አጠናቋል። ትናንት ሐሙስ የቀድሞው ፕሬዚደንት ዶናልድ ትራምፕ በጥቃቱ ዕለት ደቂቃ በደቂቃ ምን ሲያደርጉ እንደነበረ የመረመሩት የኮሚቴው አባላት ትራምፕ የዚያ ዕለት በሺዎች የተቆጠሩ ደጋፊዎቻቸው የፕሬዝደንታዊ ምርጫውን ውጤት ማረጋገጫ ሂደት ለማስቆም ምክር ቤቱን ያምሱ በነበሩበት ሰዓት እሳቸው ከሶስት ሰዓት በላይ ምንም አለማድረግን መርጠው ነበር ብለዋቸዋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ዩናይትድ ስቴትስ ውስጥ ለኮቪድ-19 የሚጋለጡ ሰዎች ቁጥር በቅርብ ሳምንታት እየጨመረ መጥቷል። ፕሬዚደንት ጆ ባይደንም ቫይረሱ እንደያዛቸው ትናንት ሐሙስ የተገለጸ ሲሆን የሚሰማቸው ድካምና ደረቅ ሳለን የመሳሰለ ቀለል ያለ ስሜት መሆኑን ትናንት ዋይት ሀውስ አስታውቋል። ዩናይትድ ስቴትስ ውስጥ ካሉት በቅርብ ጊዜያት ለኮሮና ቫይረስ የተጋለጡ ሰዎች ውስጥ 80 ከመቶ የሚሆኑትን የያዛቸው በጣም ተላላፊ የሆነው ቢኤ5 የተባለው የኦሚክሮን ኮሮና ቫይረስ ንዑስ ዝርያ መሆኑን ከዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል የተገኘው መረጃ ያሳያል። በመጨረሻም በቅርቡ በዩናይትድ ስቴትስ ቴክሳስ ሳን አንቶኒዮ ከተማ ውስጥ በግዙፍ እቃ ጫኝ መኪና ውስጥ 53 ፍልሰተኞች ሕይወታቸው አልፎ ከተገኙበት በተያያዘ ሁለት ሰዎች ላይ ክስ ተመስርቷል። ዛሞራኖ እና ክሪስቲያን ማርቲኔዝ የተባሉት የቴክሳስ ከተማ ነዋሪዎች ፍልሰተኞችን በሕገወጥ መንገድ በማጓጓዝ እና ለማጓጓዝ በማሴር በዚህም አድራጎታቸው ፍልሰተኞቹን ለሞት በመዳረግ ወንጀል ረቡ ዕለት ክስ ቀርቦባቸዋል። ፍልሰተኞችን ለሞት በመዳረግ የሚለው ክስ በዕድሜ ልክ እስራት ሊያስቀጣቸው እንደሚችል የተገለጸ ሲሆን የሳን አንቶኒዮ አቃቢ ሕጎች የሞት ቅጣት እንዲበየንባቸው ሊጠይቁ እንደሚችሉ ተመልክቷል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ። ቆንጅት ታየን ለዓለም ዜናዎቹ እናመሰግናለን። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ሐምሌ 15 2014 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሐሪክ የፌስቡክ ገጻችን መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው የመጀመሪያ ያበየረ ዘገባችን እንውሰዳችሁ። በኢትዮጵያ ነዳጅን ጨምሮ የተለያዩ ቁሳቁሶችን የሚያመላልሱ አሽከርካሪዎች የከባድ መኪና አሽከርካሪዎች በታጣቂዎች ጥቃት እየደረሰባቸው መሆኑን ተናገሩ። የአሜሪካ ድምጽ ያነጋገራቸው ሁለት አሽከርካሪዎችና በጥቃት ባለቤታቸውን ያጡ አንድ እናት ከጅቡቲ በአፋርና በሶማሌ ክልሎች በኩል ወደ መሀል የሀገሪቱ ክፍል የሚሰሩ የከባድ መኪና አገር አቋራጭ የከባድ መኪና አሽከርካሪዎች ለጥቃት እየተጋለጡ መሆኑን ተናግረዋል። ግድያ፣ የአካል ጉዳትና ዘረፋ እየተፈጸመባቸው መሆኑንም ጨምረው ገልጸዋል። በተጨማሪም በሁለት ወራት ውስጥ አምስት አሽከርካሪዎች በታጣቂዎች በተተኮሰባቸው ጥይት ሲገደሉ ሶስት ደግሞ ለአካል ጉዳት መዳረጋቸውን የከባድ መኪና አሽከርካሪዎች ማህበር ገልጿል። ከዚህ ቀደም አሽከርካሪዎቹ በመከላከያ ሰራዊት ወይም ደግሞ በኢትዮጵያ የጸጥታ ኃይሎች እጀባ ይደረግላቸው እንደነበር ገልጸው ከቅርብ ጊዜ ወዲህ ይህ እጀባ መቋረጡ ምክንያት በተለይ ላለፉት ላለፈው አንድ አመት የጥቃት ሰለባ እየሆኑ መሆኑን ተናግረዋል። ለ ከአሽከርካሪዎችና ከባለድርሻ አካላት ጋር ውይይት ያደረገው የመንገድ ትራንስፖርትና የሎጂስቲክስ ሚኒስቴር የአሽከርካሪዎቹን ቅሬታ ተገቢነት አረጋግጦ አስፈላጊውን የሕግ ማስከበር ስራ እንደሚሰራም አስታውቋል። ዘገባውን ያጠናቀረው መስፍን አራጌ ነው። ዝርዝሩን እንደሚከተለው ይዞታል። ወይዘሮ እመቤት ጌትነት አዲስ አበባ ቃሊቲ ማረሚያ ቤት አካባቢ ነዋሪ መሆናቸውን ነግረውናል። የአስራ ሰባት ዓመት የትዳር አጋራቸውና የልጆቻቸው አባት አቶ ዘነበ ተሾመ የዛሬ ወር ገደማ ከጅቡቲ ወደ አዲስ አበባ በመምጣት ላይ ሳሉ አፋር ክልል ገዋኔ አካባቢ በደረሰባቸው ጥቃት ሕይወታቸው ማለፉን ተናግረዋል። የአደጋ ጊዜ ተጠሪ የሚል ስ ልጅ ስልክ ነበር። እዛ ተደውሎ ትንሽ አደጋ ደርሶበታል ተብሎ በሚል ነው የተነገረው። ይመጣል በሚል ነው የጠበቅነው። ሆኖ ያገኘነው ግን ሌላ ነገር ነው። የሞተው በጥይት ሰዎች ምን ተባሉ ግን? ስምንት ሰዓት ምናምን ላይ ደውዬ ያናግሬዋለሁ ተሻግሬያለሁ ወጥቻለሁ ብሎኛል። አስር ሰዓት ደግሞ ልጆች ከስንቶች ሲመጡ ደውሎ አዋርቶት አሁን ወደ ገዋኔ እየደረስኩኝ ነው፣ ገዋኔ ልገባ ነው ምናምን ብሎ አውርቶናል። ከዛ በኋላ እንግዲህ የነገር የተፈጠረ ከባለቤታቸው ሞት በኋላ ልጆቻቸውን ይዘው በቤት ኪራይ መኖር እንደከበዳቸው ተናግረዋል። ምን ኑሮው ያው ያስተዳድረን እንሱን ተከራይተህ ትኖራለህ ልጆች አሉ፣ የምንኖረው በሱ ነው። ለእኛ ጨለማ ልጆች ሁለት አሉ። አሁን ሶስተኛ መንገድ ላይ ነው። ወሱ ስለምንኖር ስራ የሚባል መሞጥችም ሰርቼም አላውቅም። እንዴት እንደማረግም ከተወለደ በኋላ መተኛትም አለ። ከዛ በኋላ ማሳደግም አለ። ወጥቶ ካሰራ ምን አይነት ኑሮ እንደሚኖርም ብቻ ግራ ገብቶ፣ ቤተሰብን የሚለያይ እንዲህ አይነቱ ጥቃት ይብቃ ነው የሚሉት ወይዘሮ የእኔ ቤት እንደተዘጋ፣ የኔ ቤት እንደተዳፍነ ብን ቤት የገባሁ ሰዓት በማንም አይግባር ይችለው ለሌላዎችም ይሄ ድል እንዲደርሳቸው አልፈልግም። በእኛ ላይ ድብቃ እሱ ሞታቸው ይቀር ምለ ከሀያ አምስት ዓመታት በላይ በከባድ መኪና አሽከርካሪነት መስራታቸውን ገልጸው ስማቸውን ይፋ እንዳናደርግ የጠየቁን ሌላው አሽከርካሪ ጥቃትና ዘረፋው እየተባባሰ የመጣው ባለፈው አንድ አመት ውስጥ መሆኑን ተናግረዋል። የዛሬ ሰባት አመት አንድ ሹፌር እንደዚሁ ገለው ገዋን ይወጣ ብሎ ከዛ ሶስት ቀን ቆምን። በየቦታው ከባድ መኪኖች ሰዎቹም ተያዙ ተባለ። ከዛን ወዲህ እስከ ዛሬ ድረስ ሰላም ነበር። መንገዱ ሌትም ተሄዳለ ቀለም ትሄዳለህ አሁን እችን ደግሞ ከአመት በኋላ ስቃይ ሆነው ስቃይ መስል ስቃይ። በሀያ አምስት አመቴ ውስጥ እንደ አሁኑ አጋጥሞኝ አያውቅም። በአንድ የደርሶ መልስ ጉዞ ሁለት ጊዜ ዘረፋ እንደተፈጸመባቸው እኚሁ አሽከርካሪ ተናግረዋል። ካዳይቱ ወደ ሰላሳ ኪሎ ሜትር እንድሄድኩኝ አስመው አምስት ሰዎች ናቸው። አራቱ መሳሪያ ይዘዋል፣ አንዱ መሳሪያ አልያዘም። ዳርና ሁለቱ ወጥረው አስፋልቱን ይዘዋል፣ መሀል ላይ ሁለቱ ይዘዋል። አንዱ ገብቶ ፈትሾ ወደ አምስት ሺህ ብርና ሞባይሌን ልብሴም እንዳለ ወሰዱብኝ። በዛኛው በሁለተኛው ቢያጁ እንደገና ደግሞ ከአዳይቱ አስራ ሶስት ኪሎ ሜትር ላይ አራት ሰዎች ናቸው። ሶስቱ መሳሪያ ይዘዋል። አንዱ መሳሪያ አልያዘም። እሱ ብር አምጣ ኪሴን ፈተሸ። ሌላ ቃል ነካም። ብር ብቻ ነው የወሰደብኝ። ወደ ሺ አምስት መቶ ብር ነው። ከኔ በኋላ ወደ አስራ አምስት መኪና ነው የበፊተኛው እንደገና ወደ ሀያ ሰላሳ መኪና ይሆናል። አሰልፈው ነው እየወሰዱ እለፍ ይላሉ፣ እየወሰዱ እለፍ ይላሉ። በግለሰብ ባለ ሀብት መኪና ላይ ተቀጥረው ያገለግሉ የነበሩት የከባድ መኪና አሽከርካሪ የዘረፋውና የጥቃቱ አሳሳቢ አሳሳቢነት ስራቸውን እንዲያቆሙ እንዳስገደዳቸው ተናግረዋል። እስቲ መስከረም ድረስ አልሰራም ብዬ ሆነ አሁን ስራ ፈትቼ ቁጭ ነው ያልኩ። መዘረፋው ምክንያት አሁን ሰውየውም ሹፌር እየፈለገ ነው፣ እኔም አልሄድም ብዬ ቁጭ ብያለሁ። ምክንያቱም ሂጄ መዘረፍ አፋር ክልሉን አሁን በተለይ ከሚሌ እስከ ገዋኔ ድረስ ምንም መንቀሳቀስ አይችልም። በአሁኑ ሰዓት በጣም ችግር ነው። ይኸው ስራ ፈትቼ ነው የራሱ ቁጭ ብያለሁ። ምክንያቱም ሰርቼም ለእነሱ ነው ከሕይወቴም የሚበልጥ ነገር የለም ብዬ ትቻለሁ። አቶ ዳመነ ተሾመ የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር አመራር ሲሆኑ በመሳሪያ የተደራጁ ታጣቂዎች የከባድ መኪና አሽከርካሪዎቹ የሚጓዙ በት መንገድ ላይ ጠብቀው ዘረፋ እንደሚፈጽሙ ይናገራሉ። ባለፉት ሁለት ወራት ውስጥ አምስት ሰዎች ሲገደሉ ሶስት ሰዎች ደግሞ የአካል ጉዳት እንደደረሰባቸው አቶ ዳመነህ ጨምሮ ገልጸዋል። የጥበቃው አለመጠናከርም ለዘረፋና ጥቃቱ መባባስ ምክንያት መሆኑን አስረድተዋል። የገንዘብ የደሞዝ ጭማሪ የምንጠይቅበት ጊዜ አሁን አይደለም። ሀገሪቷ ያለችበትን ሁኔታ ስለመናቅ ነገር ግን መንግስት ጥበቃ ያደርግልን። ድሮ ጥበቃ ይደረግ ነበረ። ሰራዊት መንገድ ላይ አለ። እነዚህ ዘራፊ ኃይሎች ቢያንስ አምስት ኪሎ ሜትር ቀን መሀል ላይ መሳሪያ ይዘው ከተገኙ እርምጃ ይወሰድባቸው ነበር። በአሁኑ ሰዓት ግን በዛ አይነት ነገር የለም። ከመንገዱ በትንሹ አስር ሜትር ርቀት ላይ ነው ያሉት። ይሄ ደግሞ ምናምን ፈጠረ እነሱን ወጥተው በየጊዜው ነው እየጠበቁ እየገደሉ ንብረት እየዘረፉ የሚገኙ በትንሹ በዚህ ሁለት ወር ብቻ እስከ አምስት አሽከርካሪዎች ተገድለዋል። ከሶስት እና አራት አሽከርካሪዎች በላይ እጃቸው በጊሌ ተቆርጠዋል። ሕክምና ላይ ያሉ ማሽከርካሪዎች አሉ። ባለፈው ራሱ ብዙ አንድ ሾፌር የሞተ ሾፌር ሶስት ልጆች ቤት ጥሎባት እሷ የኪራይ ስድስት ሺ ብር የቤት ኪራይ ላይ ጥሏት ድንገት ሞተ። ዛ ይህን ሁሉ ተሸክመን ነው እኛ አሁን ሀገር ላይ እየሰራን ያለ ነው። ስለዚህ አሁን የሚመለከተው አካል ልዩ ጥበቃ እንዲያደርግልን እንጂ እኛ የገንዘብ የደሞዝ የምናምን ጥያቄ አይደለም። ግን ነፍሳችን ቢያንስ ለልጆቻችን ሰርተን የምንገባበት ነገር ይመቻችልን ብለን ነው የምንጠይቀው። ማህበሩ አደረጃጀቱ ባይጠናከርም ችግሩን አስመልክቶ ተደጋጋሚ ጥቆማዎች መሰጠታቸውን ያመለከቱት አቶ ዳመነ የተወሰደ የማስተካከያ እርምጃ ባለመኖሩ ግን ችግሩ እንደቀጠለ አስታውሰዋል። ጉዳት እየደረሰብን ያለው በተለይ በአፋርና በሶማሌ ክልል አካባቢ ላይ ያሉ ማንነታቸው ያልታወቀ ዘራፊዎች ከጠዋት አስራ አንድ ሰዓት ተኩል ጀምሮ እስከ አራት ሰዓት ድረስ አሽከርካሪን በመንገድ ላይ በመሳሪያ አስገድዶ በማስቆም በኪሶ ያለውንም መኪና ውስጥ ያስቀመጠውንም ንብረት እየዘረፉ ነው ያሉት። ይህንንም ደግሞ ለሚመለከተው አካል ሪፖርት አድርገናል ብዙ ጊዜ ያንን ግን ተመልካች አጥተናል። ለችግሩ አስቸኳይ መፍትሄ የማይሰጠው ከሆነ አሽከርካሪዎች የራሳቸውን አማራጭ ሊወስ እንደሚችሉ አያይዘው አሳስበዋል። እኛ እንደ ሹፌር አመራር ለሚመለከተው አካል በቅድሚያ በደብዳቤ እናሳውቃለን። ከዚህ በኋላ በደብዳቤ ያሳውቀን መንግስት በዚህ አጭር ጊዜ ውስጥ አግባብ የሆነ መልስ የማይሰጠን ከሆነና ሞት የማይቀር ከሆነ ግን ለስራ ማቆም የምንገደድ መሆን ነው። ሬሳችን ለልጆቻችን እየደረሰ ስለሆነ መንግስት ይህን ጥበቃ እንዲያደርግልን እንጠይቃለን። ከዛም በኋላ አልፎ ተርፎ ከሄደ ግን ከመሞት መሰንበት የሚባለው ነገር ስላለ ለልጆቻችን መቆየት ስለምንፈልግ ስራውን ተተን የመቆም ሳኔ ውስጥ ልንገባ የሚችልበት ነገር ሩቅ ላይ ሆን ይችላል። ሻገር አሁን ካለችበት ሁኔታ ላይ እኛ ተጨምረን እሷን መልሰን ወደ ሌላ አገርት ውስጥ መክተት አንፈልግም። ነገር ግን አገሪቷ ያለው የመንግስት ኃይል ቢያንስ ጥበቃ አድርጎ ልንድን ሰራ ነው እንጂ የምንፈልገው እኛ ኢትዮጵያ የምትባለው እናት ሀገራችን ለመጉዳትም ሆነ በእሷ ላይ ጫና ለመፍጠር አንድም ቀን አስበን አናውቅም። በሌላ በኩል ሐሙስ ሐምሌ አስራ አራት ሁለት ሺህ አስራ አራት አመተ ምህረት ቁጥራቸው እስከ ሰላሳ የሚደርስ የትራንስፖርት አገልግሎት የሚሰጡ ማህበራት አሽ አሽከርካሪዎች በጎ ፍቃድ አገልግሎት የሚሰጡ የጭነት አሽከርካሪዎች በትራንስፖርትና ሎጂስቲክስ ሚኒስቴር ግቢ ከሚኒስቴር መስሪያ ቤቱና ከፌዴራሉ ፖሊስ ኮሚሽን ከፍተኛ አመራሮች ጋር ውይይት ማድረጋቸው ታውቋል። አሳሳቢ ባሏቸው የጸጥታና የደህንነት ጉዳዮች እንዲሁም በሌሎች ተያያዥ ቁም ነገሮች ላይ ሰፊ ውይይት መደረጉን በትራንስፖርትና ሎጂስቲክ ሚኒስቴር የህዝብ ግንኙነትና የኮሚኒኬሽን ጉዳዮች ስራ አስፈጻሚ ታጠቅ ነጋሽ ለአሜሪካ ድምጽ አስረድተዋል። የትራንስፖርትና ሎጂስቲክስ ሚኒስቴር ዲኤታዎች ክቡራ አቶ በሮ ሀሰን እና አቶ ደንጌ ቦሩ መድረኩን መርተዋል። ከፌዴራል ፖሊስም ኮሚሽነር ማሾ እንዲሁ መድረኩ ላይ ነበሩ። የጭነት ትራንስፖርት አገልግሎት ላይ የተሰማሩ እነዚህ ማህበራትና አሽከርካሪዎች በተለይ ከጅቡቲ ወደብ የሚመጡ ወደ መሀል ሀገር የሚመጡ የተለያዩ ሸቀጦችን የተለያዩ ቁሳቁሶችን በማመላለስ ከፍተኛ አስተዋጽኦ እያበረከቱ ይገኛሉ። በቅርቡ ለገበሬዎቻችን የደረሱ ማዳበሪያዎችን በማመላለስ ሂደት ውስጥ በዘመቻ የሰራ ነው ስራ ላይ እነዚህ የጭነት ትራንስፖርት አገልግሎት ሰጪ አሽከርካሪዎችና ማህበራት በጣም ከፍተኛ የሆነ ግልጋሎት ሰጥተውናል። ስለዚህ እነሱ በጠቀሱት ልክ በየአካባቢው የሚደርስባቸውን እንግልት የሚደርስባቸውን ወከባና አንዳንድ ህገወጥ ድርጊት የሚፈጽሙ አካላትን እንድንቆጣጠር ጥያቄ ነው የቀረበው። ከከፍተኛ አመራሮች የተሰጠውን ምላሽ ሲያብራሩም የፌዴራል ፖሊስ በተጠቀሰው ልክ ያሉ ችግሮችን በታች ድረስ ወርዶ ችግሮቹን ፈትሸዋል። በእርግጥም የተባሉ ችግሮች እንደውም አሽከርካሪዎቹ ከገለጹት በላይ ችግሮች እንዳሉ የፌዴራል ፖሊስ ኮሚሽን እንደደረሰበት እንዲሁ መድረኩ ተነስቷል። ስለዚህ ችግሩን ለመፍታት ደግሞ በየክልሎቹ ባሉ የጸጥታ መዋቅር በተከታታይነት ያለው ስራዎች እየተሰሩ ቆይተዋል። ችግሮቹን ለመፍታትም ከቀበሌም፣ ከወረዳም፣ ከዞንም ጭምር ያሉ የጸጥታ መዋቅሮችን በመጠቀም ዘርፈ ብዙ ስራዎችን እየተሰራ ይገኛል። ስለዚህ በአጭር ጊዜ ውስጥ እነዚህን ችግሮች ለመፍታት እንቅስቃሴ እናደርጋለን የሚል በፌዴራል ፖሊስ በኩልም መረጃ እንደዚህ ተሰጥቷቸዋል። በትራንስፖርትና ሎጂስቲክስ በኩል በቀጣይ አሽከርካሪዎችን የማመስገን መድረክ እንደሚኖሩ ተጠቅሷል። አሽከርካሪዎች ባሉበት ቦታ ወርዶም እንደዚሁ ሄዶ አይቶ ችግሮቻቸውን መፍታት ላይ በቀጣይ እንደሚሰራም እንደዚሁ አቅጣጫዎች ተቀምጠዋል። ትራንስፖርቱ አካባቢ ምንም አይነት ችግር እንዳይከሰት ለማድረግ ከፀጥታ መዋቅሩ ጋር በቅርበት የመስራት ከአሽከርካሪዎች ጋር፣ ከማህበራት ጋር፣ ከበጎ ፈቃድ አገልግሎት ከሚሰጡ አሽከርካሪዎች ጋር በቅንጅት ሆኖ የሚከሰቱ ችግሮችን ለመቅረፍ የችግሩ ፈጣሪዎችንም በቁጥጥር ስር አውሎ በህግ አግባብ እንዲጠየቁ ለማድረግ ስራ እንሰራለን የሚል ጥቅል ሀሳብ ነው የተነሳው። በተለይ በአፋር ክልል ከሚሌ ገዳማይቱ በሶማሌ ክልል ደግሞ ከድሬዳዋ ደወሌ ተደጋጋሚ ጥቃቶች እንደሚፈጸሙ አሽከርካሪዎች አስታውሰው፣ በእነዚህ አካባቢዎች ላይ ትኩረት እንዲሰጥ ጥሪ አስተላልፈዋል። ከጅቡቲ ወደብ በአፋር እና በሶማሌ ክልሎች ተሸጋግረው ወደ መሃል የኢትዮጵያ ከተሞች የሚገቡት ከባድ ተሽከርካሪዎች በቀን ከአንድ ሺ በላይ ይገመታሉ። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርዕሳችንን ነበረ። ወደ መጽሔቱ ዝግጅት እንሻገራለን። በመጽሔቱ ዝግጅታችን ወደ ትግራይ ክልል ነው የምንወስዳችሁ። በዩናይትድ ስቴትስ ዩጂን ኦሬጌን ላይ የተካሄደ ባለው አስራ ስምንተኛው የዓለም አትሌቲክስ ሻምፒዮና በሴቶች ማራቶን ለኢትዮጵያ ወርቅ ሜዳሊያ ያመጣችው አትሌት ጎቴቶም ይቅርታ፣ ጎቴቶም ገብረስላሴ እናቷ መልእክት ልከዋል። አትሌቷ ተወልዳ ባደገችበት አንደርታ እንደርታ ወረዳ የሚገኙት ወይዘሮ በረሂቱ ካሳን ያነጋገራቸው ሙልጌታ አጽባህ ነው እንደሚከተለው ይቀርባል። በትግራይ ክልል እንደርታ ወረዳ ማይቀያህ በምትባል መንደር አትሌት ጎተይቶም ገብረ ስላሴ ባደገችበት ቤት ወላጅ እናቷ ወይዘሮ በረሃይቱ ካሳ አግኝተን አነጋግረናቸዋል። የማራቶን ውድድር እንዳሸነፈች ውድድሩ በተካሄደበት ዕለት ማታ አራት ሰዓት ነው የሰማሁት ብለዋል። እኔ ግን የሰማሁት አራት ሰዓት ሌሊት ነው የሰማሁት። በቴሌቪዥን በቲኤምኤች ሲተላለፍ እንዳሸነፈ ሰማሁትና፣ ስዋ ብትጠየቅ ወላጆቼ ይደሰት ነበር እንደ ኢትዮጵያ ሕዝብ ወላጆቼ ደማ ይደሰት ነበር ስትል፣ ደማ እኔ ከስዋ ጋር አለቀስኩ። በጣም ተደሲት ያለው ግን መደሰቱ ግማሽ ነው፣ ግማሽ ለቴ ስታሸንፍ ቀጥታ ስትድውል ነበር በፊቱ ከዚህ በፊት የነበረው ውድድር ቀጥታ ነው የምትድውል ነበረች። በስልክ ነው የምንገናኝ ነበር። አሁን ግን ሁለት አመት እዚህ ግን ትዋዳደርም በቴሌቪዥን ነው የምንሰማው እንጂ በስልክ እንሰማ በትግራይ ክልል የቴሌኮሙኒኬሽን አገልግሎት ባለመኖሩ ከልጃቸው አትሌት ጎተይቶም ጋር በስልክ እንደማይገናኙ የተናገሩት ወይዘሮ ብርሃቱም ከሰባት ወራት በፊት በክልሉ አዋሳኝ አካባቢ ሂደው አንድ ጊዜ ልጃቸው በስልክ ማግኘታቸው ነው የተናገሩት። አላማጣ ጣህዬ በሰባት ወር በፊት ነው የተገነኛ በስልክ ነው የተገነኘ። ከዛማ በድምፅ በድምፅ ነው የምንትልከው ሰዎች አድርጋ በድምፃችሁ እሰማለሁ ስትል፣ እኛ ደማ ድምጽ እንልክ እሷ ደማ በድምጽ ነው የምንሰማ። አትሌት ጎይቶም ገብረስላሴ ኢትዮጵያ ወክላ በዓለም ሻምፒዮና በማራቶን የወርቅ ሜዳሊያ ያስገኘች ሲሆን ቤተሰቦቿ የምትወድነች ያሉት ወላጅ እናቷም በዚህ ከባድ ጊዜ ማሸነፍ መቻሏ ጠንካራነቷ የሚያሳይ ነው ብለዋል። ሁሉም ተሸክማ ናፍቆትም ሁሉ ተሸክማ እዚህ መድረስዋ በጣም ነው የምትደሰትኩ። እዚህ መድረስዋ በጣም ነው ደስ ያለኝ። እዚህ የዝጋ ብሔር ፍቃድ ነው እንጂ ቤተሰቡ ሳይጋን እዚህ መድረስዋ እኔ በጣም ደስ ይልኛል። በልጅነቷ ጎቴቶም ጋዜጠኛ እንድትሆን ነበር ምኞቴ፣ ሲሉም ወይዘሮ ብርሄይቱ ስለ ልጅነቷ እንዲህ ያወራሉ። ከሚደሰት ትደሰታለች፣ ከሚያዝን ደማ ታዝናለች። ተጫዋት ጠንካራ ነው የነበረችው። ጎቴቶ አትሌቱ የገባቸው ደማ ከትምህርት ቤት ነው። በልጅነቷ ተጽዕኖ ያሳድር የነበረው ቆምጣ ስረ ስታድርግ፣ ይሄ ቆምጣ ስረ ምን ያድርግላታል? ይሄ የወንዶች ነው። ለምንድነው እንደዚህ የምታድርግ ስትባል ነበር። እኔ ግን ይህ ልጄ ጠንካራ ናት ከህፃነትዋ ጠንካራ መሆንዋ አውቄ የፈለገቸው ታድርግ እያሉኝ ነው እዚህ የደረሰቸው ጠንካራ ስለሆነች። በእግዚአብሔር ቃድ ሆነም በእኔ ጋዜጠኛ ትሆናለች ነው እሱ ነው የሚመኘው የነበርኩት ጋዜጠኛ ትሆናለች ልጄ የተማረቸው ምሽት እንደገና ትደግማለች እያልኩ ልጄ ጋዜጠኛ ትሆናለች ነው የሚል የነበርኩት ለናፈቀዋት ልጃቸው መልእክት አለኝ ያሉት ወይዘሮ በርሄቱም ሰላም እንዲሰፍንም ተመኝተዋል። ጎተይቶም ልጄ ከህፃንች ነሽ፣ ጎተይቶም ከህፃንነትሽ ጀምሮ ነው የእኔ ክብር የምትሰጥኝ። ሞ ጎተይቶም ልጄ የአንቺ ልጅ ለመሳብ ነው እኔ የሚመንጀውና፣ አይዞሽ፣ ደስ ይበልሽ፣ ለመጋናኘት ያብቀን። ነገ ይነጋል፣ ሰው ለሰው ይጋንኛል፣ ይነጋልና አይዞሽ በርቲ የእኔ ሙኘት ሰላም ሆኖ ከህዝቤ ጋር ከህዝቤ እንደ ህዝቤ እኔ ደማ እንደ ህዝቤ ሰላም ሆኖ ውልድም ወላጅም ወላድም ሁሉ ለማጋነኝ ነው እኔ የሚመኘው። ቦቴቶም ይሁን ከሌሎቹ ልጆቼ ከወሉም፣ ከሸፈናም፣ ከሁላቸውም ከሁሉ ቤተሰብ ከሁሉ ቤተሰብ ለመገናኘት እኔ ሰላም ቢሆን ነው ሙኘቴ የሚገልጸው። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም። አሁን ደግሞ በተከታዩ ዘገባችን ወደ አፋር ክልል እንውሰዳችሁ። የሰሜን ኢትዮጵያ ጦርነት በቁጥጥር ስር የነበሩ ከተሞችን ሁሉ ሙሉ ለሙሉ ሲያወድም በሚሊዮን የሚቆጠሩ ሰዎችን ደግሞ ከመኖሪያ ቀያቸው አፈናቅሏል። አሁን ከሰሜናዊው የአፋር ክልል ገጠር ከተሞች የተፈናቀሉ 295 ሺህ የሚጠጉ ሰዎች ወደ መንደራቸው መመለስ ተጀምሯል። የተባበሩት መንግስታት ድርጅት ነው ይህንን ያስታወቀው። ወደ ቤታቸው የተመለሱ አንዳንድ ነዋሪዎች ህይወታቸውን እንደገና ለመጀመር ጥረትም እያደረጉ ነው። ሄነሪ ዊልኪንስ ከአፋር ክልል ያደረሰን ዘገባ ነው፣ ስመኝሽ የቆየ እንደሚከተለው ታቀርበዋለች። በሰሜን ኢትዮጵያ አፋር ክልል ተራራማ ስፍራዎች የሚገኘው ኮናባ ወረዳ እስከ ሚያዝያ መጨረሻ ድረስ በትግራይ ኃይሎች ቁጥጥር ስር ነበር። የአካባቢው ነዋሪዎች አሁንም ድረስ ክልሉን ከትግራይ ጋር በሚያዋስኑ ተራራዎች ላይ የሰፈሩትን የትግራይ ኃይሎች ማየት ይችላሉ። አብዛኛው የከተማው ክፍል አሁንም ባዶ ቢሆንም ከሕወሓት ጋር ተሰልፈው የነበሩ ኃይሎች ያፈራረሱትን ከተማ ጥለው መሄዳቸውን ተከትሎ ግጭቱን ሸሽተው የተሰደዱ አንዳንድ ነዋሪዎች ቀስ በቀስ መመለስና ህይወታቸውን እንደገና ለመጀመር ጥረት እያደረጉ ነው። ከነዚህ መካከል አንዱ የአካባቢው አስተዳዳሪ የሆነው መሐመድ አብዱላ መሐመድ አንዱ ነው። መሸጋሪ ሆኗል። ያው እንዳልኩ በቤት ላይ ምግብ የሚያብስሉበት እቃዎች የለም፣ ጠቅላላ አሁን ህዝቡ ተመልሷል። እንዳለ ከሰመራና ሩቅ ቦታ ከህዱ ውጭ ያሉ ሰዎች ወደ ቤታቸው ተመልሷል። ግን ማንጠፊያ የላት አብዳ የሚባል የአፋር አርብቶ አደር እንትን ልማት ማህበር የሚባለው ይህን እንትን አብዳ እርዳታ አምትቶት ነበር። እሱ እርዳታ ነው ያለው። እሱ እርዳታ ደግሞ የጀርመን ነው፣ ለጋሹ ጀርመን መንግስት ነው። ከተማ ላይ ተያላችሁ። ከሱ ውጭ ምንም የሚበላ ነገር የለም። የተባበሩት መንግስታት ድርጅት እና የአካባቢው ባለስልጣናት እንዳስታወቁት በአፋር ክልል በተካሄደው ግጭት ምክንያት ቤት ንብረታቸውን ጥለው ተሰደው ከነበሩ ወደ 300 ሺህ የሚጠጉ ሰዎች መካከል ወደ 295 ሺህ የሚሆኑት ከቅርብ ሳምንታት ወዲህ ወደ ቤታቸው መመለስ ጀምረዋል። ስቲና አብደላ ለምሳሌ በሰኔ ወር ከልጇ ጋር በቅርብ ወደሚገኘው ቡርሃሌ ከተማ ተመልሳለች። መጋላም የረደ ሕወሓት ወደ ከተማው ሲገባ ራሳችንን ለማዳን ለቀን ወጣን። የነበረንን ንብረት ከብቶቻችንንና ቤታችንን ጥለን ነው ሄድ ነው። ማንም የሚረዳን ማግኘት አልቻለም። ስለዚህ ጥለን ሄደን። አሁን ግን ስንመለስ ሁሉም ነገር የለም። መስረቅ የቻሉትን ሁሉ ይዘውት ሄደዋል። የቀረውን ቤቶች ሳይቀር አፈራርሰዋል። የአካባቢው ኃላፊዎች የተቃጠሉትንና የተዘረፉትን መኖሪያ ቤቶች እንዲሁም የንግድ ስፍራዎች ለአሜሪካ ድምጽ እየተዘዋወሩ አሳይተዋል። በአፋር ክልል በሲቪሎች መኖሪያዎች ላይ የደረሰውን ውድመት በተመለከተ ከህወሀት ምላሽ ለማግኘት ያደረግነው ጥረት ባይሳካም ከዚህ ቀደም ሲቪሎችን ኢላማ አድርገዋል መባላቸውን ግን አስተባብለዋል። በአፋር ክልል የኢሬፕቲ ከተማ አስተዳዳሪ እንደሚሉት የመሰረተ ልማት ውድመት በህብረተሰቡ ላይ ከፍተኛ ችግር አድርሷል። አው መብራት፣ ኔትወርክ የለም፣ ዋተር ሞቶርስም የለም ውሃ ሞቶርም ጤና ጣቢያ ሶላር ነበረን እኛ፣ ማብራት ሲጠፋ ላቦራቶሪ ምናምን የሚሰራበት ሶላርም ወስዷል። እ የግለሰብ በማህበራት በተለያዩ ማህበራት ንብረት ነበረ። እዚህ ማህበራዎች ነበረ። እኛ ወደ አስር ምናምን ማህበሮች ነበሩ። የተለያዩ ማህበሮች ነበረ። የማህበሩ እዚህ አካባቢ ላይ ብዙ ስራ ይሰራ ነበር ለገበያ በበረሃሌ ከተማ ደግሞ የህክምና አገልግሎቶች ኢላማ በመደረጋቸውና በመውደማቸው አገልግሎት መስጠት እንዳልተቻለ አስተዳዳሪው አቶ ከድን ሁሴን ይገልጻሉ። በጤና ተቋማት ላይ ከፍተኛ ጉዳት ነው የደረሰው። ለህብረተሰቡ አገልግሎት ይሰጡ የነበሩ ወደ 16 የሚጠጉ የጤና አገልግሎቶች በአጠቃላይ ወድመዋል። ህወሀት ወደ አፋር ክልል የገባው መንግስትና የአፋር ክልል አስተዳደር በሰብአዊ እርዳታ ላይ የጣሉትን እገዳ ለመስበር እንደሆነና እርዳታ ወደ ትግራይ እንዲገባ የሚያስችል የተኩስ ማቆም ስምምነት ከተደረሰ በኋላ ጥሎ መውጣቱን ይገልጻል። ይህ በእንዲህ እንዳለ በትግራይ ላይ ተጥሎ የነበረው የሰብአዊ እርዳታ ማዕቀብ እንዲሁ የህክምና አገልግሎት ትልቅ ችግር እንዲሆን ያደረገ ሲሆን ሆስፒታሎች እንዲዘጉ ሆነዋል። በተባበሩት መንግስታት ድርጅት ስር የሚንቀሳቀሰው ዓለም አቀፍ የስደተኞች ድርጅት ወይም አይኦኤም እንደሚለው በአፋር ክልል ወደ መኖሪያ ስፍራቸው እየተመለሱ ያሉ ሰዎች አስቸኳይ እርዳታ ያስፈልጋቸዋል። ጋዜጠኞች ወደ ትግራይ ክልል እንዲገቡ ባይፈቀድም የሰብዓዊ ሁኔታው በተመሳሳይ መልኩ ተስፋ አስቆራጭ እንደሚሆን ሁኔታዎች ያመለክታሉ። የምግብ እርዳታ በክልሉ እየተከፋፈለ መሆኑን የዓለም ምግብ ፕሮግራም ባለፈው ሳምንት ቢያስታውቅም መንግስት በነዳጅ ላይ የጣለው ማዕቀብ ምግብ ወደ ገጠራማ ስፍራዎች ለማከፋፈል የሚደረገውን ጥረት አዳጋች ያደርገዋል። ዘጋቢዎቻችንን አመስግነን ወደ ተከታዩ ዘገባችን ደግሞ እንውሰዳችሁ። በዓለም አቀፉ የኮቪድ-19 ወረርሽኝ ወቅት በዓለም ዙሪያ በአንዳንድ የአፍሪካ አካባቢዎችም ጭምር የኢንተርኔት ላይ ንግድ ወይም ኢኮሜርስ እንቅስቃሴ ደርቷል። የኢንዱስትሪው ተንታኞች የኢንተርኔት ላይ ግብይት በቀጣዮቹ ሶስት አመታት ውስጥ አሁን ካለበት ደረጃ ከግማሽ የሚበልጥ መጠን እንደሚያድግም ተንብየዋል። ይህ የንግድ ዘርፍ በአህጉሪቱ ሊኖረው የሚችለውም አቅም ፈታኝ የሚያደርጉ ብዙ ነገሮች መኖራቸውን ጠቅሳ፣ ሊንዳ ጊፍታሽ ከጆሃንስበርግ ያጠናቀረችውን ዘገባ ቆንጅት ታየ እንደሚከተለው ታቀርበዋለች። ጆሃንስበርግ ከተማ ውስጥ የሚገኘውን ሼፖ ጂንስ የተባለውን የጂንስ አልባሳት አምራች ኩባንያ የመሳሰሉ አነስተኛ የንግድ ድርጅቶች እየደራ ይሄዳል ተብሎ በሚጠበቀው የኢንተርኔት ግብይት ይበልጡን ለመሳተፍ እየተዘጋጁ ናቸው። አንዳንዶቹ የአፍሪካ አካባቢዎች ይህ የኢንተርኔት ግብይት በየዓመቱ በሁለት አሃዝ ያደገ ሲሆን በአሁኑ ጊዜም የተገልጋዮቹ ቁጥር ከ334 ሚሊዮን አልፏል። የገበያ መረጃ አጠናቃሪ የሆነው ስታቲስታ የተባለው ድርጅት ባደረገው ትንበያ መሠረት የኢንተርኔት ላይ ግብይት ማደጉን እየቀጠለ ይሄዳል። እናም እንደ አውሮፓውያን አቆጣጠር በ2025 ማለትም ከ3 ዓመታት በኋላ በዚህ ግብይት የሚጠቀሙ ሰዎች ቁጥር ከ519 ሚሊዮን እንደሚያልፍ አመልክቷል። የጂንስ አልባሳት አምራች ነጋዴው ሼፖ መኋላላ ይህ ቢሆን ምንም አይገርመኝም ይላሉ። እንደ እውነቱ ከሆነ ሼፖ ድሮ ገና አንድም መደብር ሳንከፍት ንግዱን የጀመረው ማህበራዊ መገናኛ ላይ ነው። ስለዚህ ይህ ዘር እያደገ እንደሚሄድ ከመጀመሪያዋ ቀን አንስቼ አይቼዋለሁ። ሼፖ ጂንስ የንግድ እንቅስቃሴዎች ተዳክመው የነበረበትን የኮቪድ-19 ዓለም አቀፍ ወረርሽኝን ወቅት ተቋቁሞ ሊወጣው የቻለው በኢንተርኔት ሽያጩ አማካይነት ነው። መደብሮች መከፈት ከጀመሩም ወዲህ ቢሆን የኢንተርኔት ገበያተኛው ቁጥር አልቀነሰም። ለዚህም ምክንያቱ ይላሉ፣ የዘርፉ አዋቂዎች፣ በዋናነት በአህጉሪቱ ዙሪያ የኮምፒውተር አገልግሎትም ጭምር የሚሰጡ ስልኮች፣ ስማርትፎን የሚባሉቱ ተደራሽነታቸው እየተስፋፋ መሆኑ ነው። መርሲ ኢምፒኒጋንጂራ በጆሃንስበርግ ዩኒቨርሲቲ የሸማቾችና ተገልጋዮች ጥናት እና ትንተና እንዲሁም የመረጃ ስርዓቶች ትምህርት ቤት ዳይሬክተር ናቸው ሲያስረዱ በበይነ መረብ የሚካሄድ ንግድ በተጀመረባቸው በመጀመሪያዎቹ ዓመታት የኢንተርኔት አገልግሎት ተደራሽነቱ ዝቅተኛ ነበር። አሁን ግን የተንቀሳቃሽ ስልክ አገልግሎት ስላለ ሁኔታውን ቀይሮታል። ከ80 በመቶ የሚበልጠው የአህጉሪቱ ሕዝብ የተንቀሳቃሽ ስልክ ተጠቃሚ ነው። በመሆኑም በኢንተርኔት የሚፈልጉትን ነገር እንዲያገኙና ግብይታቸውንም እንዲያከናውኑ አስችሏቸዋል። አፍሪካ ውስጥ የዲጂታል ወይም የኢንተርኔት ግብይት እንቅስቃሴን የሚያሰናክሉ ሌሎች ተግዳሮቶች ወደፊትም እንደሚኖሩ ተንታኟ ሳይገልጹ አላለፉም። ብዙ ሰዎች የባንክ አገልግሎት ስለማይጠቀሙ በኢንተርኔት አማካይነት ክፍያ መፈጸምን አዳጋች አድርገዋል። ሸማቾች የገዟቸውን እቃዎች መላክን በሚመለከት ደግሞ አፍሪካ ውስጥ የተለመደው የፖስታ አላላክ እንቅስቃሴ ዝግተኛና ቅልጥፍና የጎደለው መሆኑ ሌላው ችግር ነው። በሌላ በኩል የፖስታ ቤት አገልግሎቱ አስተማማኝ አለመሆኑ አዳዲስ የፖስታና ጥቅል ማጓጓዣ ኩባንያዎች ብቅ እንዲሉ እድል ፈጥሯል። ክሬግ ፒቸርስ ደቡብ አፍሪካ ውስጥ የሚገኝ ዘ ክሬየር ጋ የተባለ የእቃ አጓጓዥ ኩባንያ የስራ እንቅስቃሴ ዘርፍ ኃላፊ ናቸው። እንዲህ ሲሉ ያስረዳሉ። የፖስታ አገልግሎቱ ይህን ያህል አመቺ አይደለም። ይህን በመሆኑ ብዙ አገልግሎቱን የሚሰጡ ሌሎች ብዙ አማራጮች ተፈጥረዋል። ከኢንተርኔት ላይ ግብይት እድገት ጋር ተያይዘው የመጡ ኤሌክትሮኒክ የጥቅል መቀበያ ሳጥኖችን የመሳሰሉ አዳዲስ የፈጠራ ውጤቶችንም ማስገባት ጀምረናል። በአሁኑ ጊዜ በኢንተርኔት የሚገበዩ አፍሪካውያን ቁጥር እየተበራከተ ነው። ስለ ዘርፉ የሚያውቁ ባለሙያዎችም እንዲሁም የጂንስ አልባሳት ነጋዴው ሴፖ መኋላ እንደሚሉት አካል ወደ ሱቅ ሄዶ አይቶ የሚፈልጉትን በመግዛት የሚሰጠውን እርካታ ተክቷል፣ ማለት ግን አይደለም። ሴፖ መኋላላ ሲያስረዱ ከእድገት አኳያ ካየነው በአሁኑ ወቅት ከኢንተርኔት ግብይቱ ይልቅ መሬት ላይ በአካል ያሉት መደብሮቻችን የበለጠ ገበያ ያላቸው ሱቅ ውስጥ ሲሆን፣ ሰው በአካል መጥቶ ምርቶቻችንን ነክቶ አይቶ የሚፈልገውን ይመርጣል። የተለየ ምርት የሚፈልጉ ገበያተኞችንም እንደ ፍላጎታቸው ለማስተናገድ እድል ይሰጠናል። ምንጊዜም ቢሆን የሚፈልጉትን ነገር በአካል ወደ ሱቅ ሄደው መግዛትን ብቻ የሚመርጡ ሰዎች እንዳሉ የታወቀ ቢሆንም ይህ የኢንተርኔት ግብይት ለአነስተኛ የንግድ ድርጅቶች አዳዲስ ደንበኞችን የሚስቡበት እድል ከፍቶላቸዋል። ወደ ሁለተኛው አጋማሽ ዝግጅታችን ከማለፋችን በፊት አንድ የመጨረሻ ዘገባ አለን። የጥር ስድስቱ ኮሚቴ የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በዩናይትድ ስቴትስ ምክር ቤት ላይ ጥቃት በደረሰበት ወቅት በእያንዳንዷ ደቂቃ ያደረጓቸውን ድርጊቶች አስመልክቶ የተካሄደውን ምርመራ ለሕዝብ ያሰማበትን የመጀመሪያ ዙር ሂደት ትላንት ሐሙስ አጠናቋል። ምርመራው በትራምፕ ድርጊቶች ዙሪያ በቀድሞ የዩናይትድ ስቴትስ ፕሬዝዳንት ማለት ነው፣ አዳዲስ መረጃዎችን ያወጣ ሲሆን የምክር ቤቱ ዘጋቢያችን ካትሪን ጂፕሰን በዚህ ዙሪያ ያደረሰችንን ዘገባ ስመኝሽ የቆየ ታቀርበዋለች። የቀድሞ የዩናይትድ ስቴትስ ፕሬዝዳንት የነበሩት ዶናልድ ትራምፕ ስርቆቱን እናስቁም በሚል በተጠራው ሰልፍ ላይ ባደረጉት ንግግር እና ደጋፊዎቻቸው ከሀገሪቱ ምክር ቤት ለቀው እንዲወጡ በተቀዳ ድምፅ ባስተላለፉት መልእክት መካከል 187 ደቂቃዎች ተቆጥረዋል። በሕገ መንግስቱ ለመገዛት ቃለ መሐላ የፈጸሙትና ሕግ የማስከበር ግዴታ ያለባቸው የዩናይትድ ስቴትስ ፕሬዝዳንት የዴሞክራሲያችን መሰረትና ሰላማዊ የስልጣን ሽግግር ጥቃት ሲደርስበት ምንም አይነት እርምጃ አልወሰዱም። ህዝብ በተከታተለው ምርመራውን የመስማት ሂደት በኮሚቴ ውስጥ የተካተቱት ሰባት ዲሞክራቶችና ሁለት ሪፐብሊካኖች እንዳሉት ትራምፕ የዩናይትድ ስቴትስ ምክር ቤት ላይ የተቃጣውን ጥቃት ማስቆም አለመቻላቸው ብቻ ሳይሆን ሁከት ፈጣሪዎቹ የምርጫ ድምፅ ቆጠራውን እንዲቀለብሱ በንቃት አበረታተዋል ሲሉ ከሳዋቸዋል። ወራሪዎቹ የፕሬዚደንት ትራምፕን አላማ ነበር የሚያስፈጽሙት። ስለዚህ ጣልቃ አልገቡም። ፕሬዚደንት ትራምፕ ንግግር ያደረጉበትን ስፍራ ለቀው ከወጡ በኋላ ወራሪዎቹን ወደ ቤታቸው እንዲሄዱ እስከ ነበሩበት ጊዜ ያለውን 187 ደቂቃ እርምጃ አልወሰዱ። ምርጫቸው ምንም አለማድረግ ነበረ። ትራምፕ ኮሚቴውን ሚዛናዊነት የጎደለውና ኢፍትሐዊ ነው በማለት ተችተዋል። ሆኖም በምክር ቤቱ ላይ በደረሰው ጥቃት ምክንያት ስራቸውን የለቀቁት የግል አማካሪዎቻቸው ሐሙስ ዕለት በሰጡት የምስክርነት ቃል ትራምፕ በዋይት ሀውስ ተቀምጠው ጥቃቱን በቴሌቪዥን ይከታተሉ እንደነበርና ብጥብጡን ለማስቆም ፈቃደኛ እንዳልነበሩ ተናግረዋል። ሳራ ማቲው የቀድሞ የዋይት ሀውስ ምክትል የፕሬስ ጸሐፊ ነበሩ። ፕሬዚዳንቱ መግለጫ ማውጣትና ለአሜሪካ ሕዝብ ንግግር ማድረግ ቢፈልጉ ኖሮ ወዲያውኑ ካሜራ ፊት መሆን ይችሉ ነበር። ከዛ ይልቅ ትራምፕ ምክትል ፕሬዚዳንታቸው ማይክ ፔንስ የምርጫ ውጤቱን ባለመቀልበሳቸው ያደረሱባቸውን ቅሬታ ገልጸው በትዊተር ገጻቸው ላይ ጻፉ። ተቀርጾ በቀረበ የምስክርነት ቃል የዋይት ሀውስ አማካሪዎች ትራምፕ ጦር አመራሮችንም ሆነ የሕግ አስከባሪዎችን ጠርተው ጥቃቱ እንዲቆም ለማድረግ ምንም ሙከራ አለማድረጋቸውን ገልጸዋል። ትራምፕ እባካችሁ የምክር ቤቱን ፖሊሶች ድጋፍ አድርጉላቸው ሲሉ ብቻ ነው ትዊት ያደረጉት። የእኛ ደጋፊዎች ናቸው፣ ምንም ጉዳት አታደርሱባችሁ አሉ። ያ እርሱ ብዙ ይናገራል። ግን ያልተናገሩት ነገር የምክር ቤት አባላቶቹ ላይ ምንም ነገር እንዳታደርጉ አላሉም። ከጥቃቱ በኋላ ባለው ቀንም ቢሆን የተቀዳው ንግግራቸው እንደሚያሳየው ትራምፕ ብጥብጡን ማውገዝ አልቻሉም ነበር። ምርጫው አብቅቷል ማለት አልፈልግም። ማለት የምፈልገው ምክር ቤቱ ምርጫው አብቅቷል ሳይል ውጤቱን ማጽደቁን ነው። ፕሬዚዳንት ትራምፕ ያን ከሰዓት ምን ሲያደርጉ ነው ያሳለፉት? መጀመሪያ መመገቢያ ክፍል ተቀምጠው ነበር። ከዛ ሴኔተሮችን እየደወሉ ውጤቱን ማጽደቁን እንዲያዘገዩ ሲያበረታቷቸው ነበር። ኮሚቴው የምርመራ ውጤቱን የማሰማት ሂደቱ በዚሁ እንዲጠናቀቅ አቅዶ የነበረ ቢሆንም ምክትል ሊቀመንበር የሆኑት ሊዝ ቼኒ አዳዲስ መረጃዎች እየመጡ በመሆናቸው ስራቸው እስከ መስከረም ድረስ ሊቀጥል እንደሚችል ገልጸዋል። ዶናልድ ትራምፕ made a purposeful choice to violate his oath. ዶናልድ ትራምፕ በህግ አስከባሪዎች ላይ የተፈጸመውን ሁከት ችላ ለማለት ሲፈልጉ የገቡትን መሐላ ዘንግተዋል። በህገ መንግስታዊ ስርዓታችን ላይ ስጋትን ፈጥረዋል። እንደዚህ አይነት ድርጊት ይቅርታ የሚያሰጥ አይደለም። በምንም መልኩ መከላከል የማይቻል ነው። የጥር ስድስቱ ኮሚቴ ትራምፕን በምንም አይነት ወንጀል የመክሰስ ስልጣን የለውም። ሆኖም የሰበሰባቸውን መረጃዎች ለዩናይትድ ስቴትስ ፍትህ ሚኒስትር የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት የአማርኛ ቋንቋ ዝግጅታችንን ነው እያስተናገድኳችሁ ያለሁት፣ ጽዮን ግርማንኝ ኤልያስ አስማረ ከስቱዲዮ ስርጭቱን እያቀናበረልን ይገኛል። አሁን ለሁለተኛው አጋማሽ በቀዳሚነት ወደ ያዝነው ዘገባ ነው የምንወስዳችሁ። እንግዲህ ሳምንቱ ሙሉ ስንል እንደቆየ ነው፣ ሁለተኛውን አጋማሽ ዘገባችን ከምሽቱ ሶስት ሰዓት ተኩል ላይ ነው የምንጀምረው። ነገር ግን በርከት ያሉ ቅንብሮች ስለነበሩን ሰዓታችንን ወስደናል። ለእሱም ይቅርታ ጠይቀን በመጀመሪያ በቀዳሚነት ወደ ያዝነው ዘገባ እናልፋለን የፍርድ ቤት ጉዳይን የተመለከተ ይሆናል። የፍትህ መጽሔት ማኔጂንግ ዳይሬክተር እና ባለቤት ተመስገን ደሳለኝ በእስር ላይ እንደሚገኝ መዘገባችን ይታወሳል። ተመስገን ባቀረባቸው ሁለት የመብት ጥያቄዎች ላይ ውሳኔ ለመስጠት ፍርድ ቤት ትላንት ተሰይሞ ለሐምሌ 18 ቀጠሮ መስጠቱን ጠበቃው ተናግረዋል። በሌላ በኩል የጋዜጠኛ ተመስገን ጠበቃ አቶ ሄኖክ አክሊሉ የጋዜጠኛውን የዋስትና መብት በተመለከተ ከትላንት በስቲያ የነበረውን የችሎት ውሎ በድጋሚ እንዲያብራሩልን ጠይቀናቸዋል። በተለይ ከመከላከያ ሰራዊት ጋር በተያያዘ ለአሜሪካ ድምጽ የተናገሩትን ፍሬ ወይም ፍሬ ሀሳብ የፍርድ ቤት ክርክር በድጋሚ እንዲያብራሩልን ጋብዘናቸዋል። በተጨማሪም ደግሞ የፌዴራል ጠቅላይ አቃቢ ሕግ በሰጠው የመልስ መልስ ላይ የዋስትና ጉዳይን በተመለከተ በሰጠው ዋስትናውን የሚቃወምበትን በተመለከተ በሰጠው የመልስ መልስ ጽሁፍ ላይ ማየት እንደቻልነው አቃቢ ሕግ ተከራከረበትና ይህንን የተቃወመበት መልስ ላይ ጋዜጠኛ ተመስገን ደሳለኝ የተከሰሰበት ወንጀል ወታደራዊ ሚስጥሮችን ላልተፈቀደለት ሰው ወይም ለህዝብ መግለጽ እስከ አምስት ዓመት ሊያስቀጣ የሚችል በመሆኑ የሐሰት ወይም የሚያደናግርን ወሬ ማሰራጨትና መገፋፋትና ግዙፍ ያልሆነ የማሰናዳት ተግባርን መፈጸም ደግሞ እስከ አስር ዓመት ሊያስቀጣ እንደሚችል በመጥቀስ ይሄ በቀላል ስርዓት የሚታለፍ ባለመሆኑ ዋስትናው ተከልክሎ በእስር እንዲቆይ የሚል ይገኝበታል። በተጨማሪም ደግሞ ከተነሱት ነጥቦች እንዳለ አቃቤ ሕግ ያቀረበውን ለማንበብ ተከሳሹ ከድርጊቱ እንዲቆጠብና ሐሰተኛ ወሬ ማሰራጨቱንና ሚስጥር ማውጣቱን እንዲያቆም በመከላከያ ሚኒስቴር ኃላፊዎች በኩል በሚዲያ በተደጋጋሚ ጊዜ ሲገለጽ የነበረ እና በሚዲያ ጭምር ካላቆመ እርምጃ እንወስዳለን በማለት የገለጹ ሲሆን ይህንን ግምት የሚወሰድ ይህም ግምት የሚወሰድ ፍሬ ነገር በመሆኑ ከዚህ በኋላ መልስ ሰጪ መልስ ሰጪ ተከሳሽ ማለት ነው፣ ተመስገን ደሳለኝ ድርጊቱን መፈጸሙን የቀጠለና ከድርጊቱ ያልተቆጠበ በመሆኑ አሁንም በዋስትና ቢወጣ ሌላ ወንጀል ሊፈጽም የሚችል በመሆኑ ዋስትና መከልከል ሲገባው ከክርክር አውድ ውጭ ሕግን በተሳሳተ መንገድ በመተርጎም ዋስትናው መፈቀዱ ሕግን መሰረት ያላደረገ ነው ብሏል። በአጠቃላይም የስር ፍርድ ቤት ከስነ ስርዓት ህጉ አንቀጽ 67 ሀና ለመሰረት መከልከል ሲገባው መፍቀዱ ተገቢነት የለውም በሚል የጽሁፍ ክርክር አድርጓል። በዚህ ጉዳይ ላይ የጋዜጠኛ ተመስገን ደሳለኝ ጠበቃን እንዲያብራሩልን ጠይቀናቸዋል። ያነጋገራቸው ኬኔዲ አባተ ነው። ከትላንትናው የፍርድ ቤት ውሎ ጀምሮ እንደሚከተለው ያቀርበዋል። ጋዜጠኛ ተመስገን ደሳለኝ ያቀረባቸውን ሁለት የመብት ጥያቄዎች እዚህ ሐምሌ 14 2014 ዓመተ ምህረት የተመለከተው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት በጉዳዩ ላይ ውሳኔ ለመስጠት ተለዋጭ ቀጠሮ መስጠቱን ጠበቃው ሄኖክ አክሊሉ ገልጸዋል። አረባንበት የነበረው ጉዳይ መልክኛ ተመስገን ደሳለኝ የልዕቀት ህትመትና ማስታወቂያዎች ስራ አስኪያጅ እንደመሆናቸው ድርጅቱ ሊፈጽማቸው የሚገባውን ስራዎች ማዘካቸው ፊርማ መከናወን ስላለባቸው ለምሳሌ ለመንግስት የሚከፈሉ የተጨማሪ እሴት ታክስ ለማሳወቅ ሰነዶች ላይ መፈረሚያ፣ ደሞዝ ፔሮል መፈረም የመሳሰሉት ጉዳዮች ለማከናወን በአዲስ አበባ ፖሊስ ኮሚሽን ሶስት ጊዜ በጽሁፍ ጠይቀው ፈቃደኛ ስላልሆነ ለፍርድ ቤቱ አመልክተው ነበር። በዛ ላይ መልስ እንዲሰጡበት ነበር። ያው አዲስ አበባ ፖሊስ ኮሚሽን ታዩ መርዚ ስንበት ሙሉ ሁለት ለፍርድ ቤቱ አሳውቋል። ተጨማሪ ያነሳ ነው ጉዳይ አጽኛ ተመስገን ደሳለኝ በሀገሪቱ ህግ መሰረት እውቅና ያላቸው የህትመት መቅቤቶች ጋዜጦች፣ መጽሐፍ እንደዚሁም ቴሌቪዥን እና ሬዲዮ ምንም አይነት እንዳይገባላቸው የተከለከሉ ስለሆነ እነዚህን አገልግሎቶች መረጃ የማግኘት መርት ያላቸው ስለሆነ እንዲያገኙ ለፖለቲካ ታዘዝልን የሚል ነበራል። ፖሊካላፊዎች ሚያስተናጋግር የመሰለ ካለ ስላለ መርሱ ይዞ እንዲቀርብ ተብሏል። አጠቃላይ ግን ባቀረብናቸው የመብት ጥያቄዎችን በተመለከተ ተመልክቶ ውሳኔ ለመስጠት ለሰኞ ለሐምሌ አስራ ስምንት ጠዋት ላይ ከተረሰቶበት ፍርድ ቤት የሐምሌ አስራ ሶስት ውለው ደግሞ የጋዜጠኛ ተመስገንን የዋስትና ጉዳይ መመልከቱ ይታወሳል። አቃቤ ሕግ ዋስትናውን በመቃወም ለፌዴራሉ ጠቅላይ ፍርድ ቤት ባቀረበው ደብዳቤ ላይ ከተነሱት ነጥቦች መካከል ከመከላከያ ሰራዊት ጋር በተያያዘ የቀረበውን ነጥብ በማንሳት አቶ ሄኖክ የሰጡንን ማብራሪያ በተመለከተ ጠይቀናቸው ምላሽ ሰጥተውናል። እሺ፣ አመሰግናለሁ። ትናንትና በነበረን ካለመለስ ላይ ጋዜጠኛ ተመስገን ደሳለኝ በዋስትና ቢለቀቅ የሀገር መከላ እርምጃ ወስድበታለሁ የሚል እንደምታ ያለው ኢንተርቪው እንደሰጠው ቀርቧል እና እሱም በተመለከተ የምለው ነገር ምንድን ነው ጋዜጠኛ ተመስገን ደሳለኝ በዋስትና የሚወጣ ከሆነ እርምጃ ወስድበታለሁ ሳይሆን፣ ጋዜጠኛ ተመስገን ደሳለኝ በከፍተኛ የመከላከያ ኃላፊዎች ጭምር በተደጋጋሚ ተነግሮት ከዚህ ድርጊቱ የማያቆም የሆነ እንደሆነ እርምጃ ወስድበታለሁ ያለው ነገር መከላከያ ሰራዊት ብዙ ሆኖ አካባቢ ያቀረቡ ይህም ደግሞ በሚዲያም በሌሎች ነገሮችም የተገለጸ ስለሆነ ማለት ነው። ጋዜጠኛ ተመስገን ደሳሌ ስለዚህ አድማጮቻችሁም እንዲረዱልኝ የምፈልገው ነጥብ ጋዜጠኛ ተመስገን ደሳሌ ከወጣ እርምጃ ውስድበታለሁ አላለም። በመልሱ ላይ የዛ አይነት ይዘት ያለው ሳይሆን መጽሐፉን ግን ያላቆመ እንደሆነ እርምጃ ውስድበታለሁ ብሎ የገለጸ ስለሆነ ፍርድ ቤቱ ይህንን ነጥብ ማስረጃውን ሲመዘን ይህን ፍሬ ነገር ሲመዘን ከግምት ውስጥ አስገብተው ዋስትናውን ሊከለክልልን ይገባል ነው አንድ አንደኛ ይሄ ነገር ነው የተባለበት ኮንቴክስትና የተናገርኩበት ኮንቴክስት ይሄ የመልስ መልስ በቀረብን ጊዜ አቃቤ ሕግ መልስ እሰጥበታለሁ የመልስ መልስ አቀርብበታለሁ አላለም ነበረ። እኔም ጋዜጠኛ ተመስገን ደሳለኝ ችሎት በነበርን ጊዜ ችሎቱ አቃቤ ሕግ የቀረበ ጊዜ የመከልከል ስልጣን የለውም አቃቤ ሕግ የመልስ መልስ የማስያዝ መብት ስላለው ነገር ግን አቃቤ ሕግ የመልስ መልሱ ግን መያያዝ የነበረበት እኛ በነበርንበት ጊዜ ነበር። ሀሳቡን መገለጽ የነበረበት መያያዝ የነበረበት ይሄ አውድ አለ። በሁለተኛ ደረጃ የመልስ መልሱ ላይ እኛ መልስ መልስ መልስ መስጠት አንችልም እና ይሄ ነጥብ ደግሞ አቃቢ ያነሳው ነጥብ ደግሞ በስር ፍርድ ቤት ያልተከራክርንበት ምን እሱም ያላነሳው እኛም ያልተከራክርንበት ነጥብ አዲስ ነጥብ ነው። አሁን አቃቢ ያነሳው በዚህ አውድ ውስጥ ስለሆነ ትናንትና የተሰጠው ኢንተርቪው በዚህ አግባብ ብትረዱት ለማለት ነው። ጋዜጠኛ ተመስገን ደሳለኝ ከወጣ የአገር መከላከያ ሰራዊት እርምጃ ወስድበታለሁ በሚል አግባብ የተረዳው ተረድተውት ከሆነ ውችዝ የኔ መረዳት ይሄ ነው፣ ግን ይቅርታ ጠይቃለሁ። ነገር ግን ጋዜጠኛ ተመስገን ደሳለኝ መጽሐፉን ያላቆበ እንደሆነ እርምጃ ወስድበታል የአገር መከላከያ ሰራዊት ማለቱ ግን ትክክል ነው፣ በጽሁፉ ላይ ያለ ነው እና በዛ አግባብ ተረድተውኝ ከሆነ ይቅርታ የምጠይቅበት ጉዳይ ነው። ከጻፈ የሚለው ምን አይነት ጽሁፍ ከጻፈ ነው የሚሉትኝ ጋዜጠኛ ተመሳይን የሀሰት ወሬውን በሀገር መከላከያ ሰራዊት ላይ የሚጽፍ ከሆነ የሀሰት ወሬ በሀገር መከላከያ ሰራዊት ላይ የሀገር መከላከያ ሰራዊትን የሚያወጣ ወሬ የደግመ ሚኒስትር የማውጣት የሚያወጣ ጽሁፍ የጻፈ እንደሆነ ነው እነሱ የሚሉትኝ። ከግንቦት 18 2014 ዓ ም ጀምሮ በእስር ላይ የሚገኘው ጋዜጠኛ ተመስገን ደሳለኝ በአቃቤ ሕግ የቀረቡበት ሶስት የወንጀል ክሶች ወታደራዊ ሚስጥሮችን ላልተፈቀደለት ሰው ወይም ለሕዝብ መግለጽ፣ ያሰት ወይም የሚያደናግር መረጃን ማሰራጨትና መገፋፋትና ግዙፍ ያልሆነ የማሰናዳት ተግባር መፈጸም የሚሉ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ወደ ተከታዩና ትላንት ወደ አስተዋወቅናችሁ የመጨረሻው ዝግጅታችን ነው የምንወስዳችሁ። የዩናይትድ ስቴትስ የህዋ ምርምር ማዕከል ናሳ በቅርቡ ወደ ህዋ የላከው ጄምስ ዌብ የተሰኘው ቴሌስኮፕ ያነሳቸው ባለሙሉ ቀለም ፎቶግራፎች መነጋገሪያ ሆነው ሰንብተዋል። ይህንን ፎቶ በተመለከተ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን ዶክተር ጥላዬ ታደሰ ናቸው። ያነጋገራቸው የአፋን ኦሮሞ ዝግጅት ባልደረባችን በፍቃዱ መውረዳ ነው። እንደሚከተሉ ይቀርባል። በዩናይትድ ስቴትስ የህዋ ምርምር ጉዞ ውስጥ አዲስ ምርታ እንደሆነ የተነገረለት ጀምስ ዌብ የተሰኘው ቴሌስኮፕ ከህዋ ላይ ባለፈው ሳምንት ያነሳው ባለሙሉ ቀለም ፎቶግራፍ የዓለም መነጋገሪያ ሆኖ ሰንብቷል። ጀምስ ዌብ የተሰኘው ቴሌስኮፕ ባለፉት ሰላሳ ዓመታት ህዋ ላይ በመሆን መረጃዎችን ወደ መሬት ሲያቀብል የነበረውን ሀብል የተሰኘውን የህዋ ቴሌስኮፕ በመተካት ታሳስ 16 2014 ወይም ዲሰምበር 25 2021 ወደ ህዋ የተላከ ነው። 6500 ኪሎግራም ክብደት ያለውና የምስል ማንሻው ዙሪያ ስፋት ስድስት ነጥብ አራት ሜትር የሆነውን ይህንን መሳሪያ ለማምረትና ወደ ስራ ለማሰማራት አስር ቢሊዮን ዶላር ወጪ ተደርጓል። ይህ መሳሪያ ከመሬት ወደ ጥልቅ ህዋ ተወንጭፎ የተጓዘው አንድ ነጥብ ስድስት ሚሊዮን ኪሎ ሜትር ወይም አንድ ሚሊዮን ማይል ነው። መሳሪያው ከፀሐይ ሙቀት በመሬት በመከለል በራሱ ምህዋር ላይ እየተሽከረከረ በዘመናዊ ወይም ኢንፍራሬድ በሆነው የምስል ማንሻው አማካይነት በህዋ ውስጥ ያለውን የአቧራ ክምችት እየሰነጠቀ ያገኘውን የአጽናፈ ዓለሙን ምስል ሁሉ እየቀለበ ወደ ምድር ጣቢያ መላኩን ይቀጥላል። ዋናው የምድር መቆጣጠሪያ የሚገኘው በሜሪላንድ ግዛት ባልቲሞር ከተማ ውስጥ ነው። ይህ አዲስ ግኝት ለምን ብርቅ ሆነ? ከአሁን በፊት ከነበሩት የአጽናፈ ዓለም ምስሎች የአሁኑ ምስል በምን ተለየ ለሚሉና መሰል ጥያቄዎች እንግዳ ጋብዘናል። እንግዳችን ዶክተር ጥላይ ታደሰ በዩናይትድ ስቴትስ ብሔራዊ የህዋ ምርምር ኤጀንሲ ወይም ናሳ በጆንሰን የህዋ ማዕከል የህዋ አየር ንብረት ጥናት ባልደረባ እና የስነ ከዋክብት ጥናት ወይም የአስትሮፊዚክስ ምሁር ናቸው። አሁን ወደ ጀምስ ዌብ ቴሌስኮፕ እንመለስ። ይህን ቴሌስኮፕ ከሌሎች ቴሌስኮፖች ልዩ የሚያደርገው ምንድን ነው? ይህ ቴሌስኮፕ ሰማይ ላይ በራሪ ቴሌስኮፕ ነው። በፀሐይ እና በምድር አልፎ በዛኛው ሳይድ ለምሳሌ ፀሐይ እዚህ ጋር ብትኖር፣ ምድር እዚህ ጋር ብትኖር ይህንን አልፎ ነው እዚህ ጋር ያለው እና ከምድር እስከ ቴሌስኮፕ ድረስ ያለው ርቀት አንድ ነጥብ አምስት ሚሊየን ኪሎ ሜትር ነው። አንድ ነጥብ አምስት ሚሊየን ኪሎ ሜትር ርቀት ላይ የሚገኝ ቴሌስኮፕ ነው። ይህ ቴሌስኮፕ በጣም እንግዲህ ትልቁ ቴሌስኮፕ ነው። ወደ 6.5 ዲያሜትር አለው። ዲያሜትሩ ማለት የሚረሩ የመስታወቱ ዲያሜትር በጣም ትልቁ ነው። የዚህ የቴሌስኮፕ ዋና ዓላማ የአጽናፈ ዓለምን ወይም ደግሞ ዩኒቨርስን ዘገምተኛ ለውጥን ምን አይነት ዘገምተኛ ለውጥ በእድሜው እድሜው ከቢግ ባንግ ያቺ ተመሰረተበት ከተባለበት ጊዜ ጀምሮ ምን አይነት ለውጦችን እያካሄደ ዛሬ ያለበት ድረስ ደርሷል፣ የሚለውን ለማጥናት የሚያስረዳ መሳሪያ ነው። ይህ መሳሪያ እንግዲህ ወደ ውጭ ይመለከታል። ወደ ውጭ ከዋክብቶችን ይመለከታል። በጣም ከዋክብቶች እየራቁ በመጡ ቁጥር ከፍተኛ ፍጥነት አላቸው። ለእኛ የሚቀርቡት ፍጥነታቸው ትንሽ ነው። ከኛ የሚርቁት ደግሞ በጣም ፍጥነታቸው በጣም ከፍተኛ ነው። ስለዚህ ምንድን ነው የሚያደርገው ይህ ቴሌስኮፕ እነኝን እነኝን ኳክ ጋላክሲዎች በመከታተል በመከታተል ኢቮሉሽናቸውን የመጀመሪያዎቹ ጋላክሲዎች እንዴት እንደተፈጠሩ የመጀመሪያዎቹ ፀሐይ፣ ምንድነው ከዋክብቶች እንዴት እንደተጀመሩ የሚያጠና ቴሌስኮፕ ነው። እንግዲህ በጣም እንትን ካደረገው ነገር ደግሞ ብዙ ፕላኔቶች አሁን ለምሳሌ አንድ ፕላኔት ኦልረዲ ኤክሶፕላኔት ፕላኔት የምንላቸው አሉ። እነኝህ ኤክሶፕላኔት የምንመሰሉ ሌላ ፍጥረት አካል ሊኖር የሚችልበት ፕላኔት ናቸው ይባላል። እና እነኝህ ኤክሶፕላኔት ድሮ የነበሩን ካሜራዎች እነ ኬፕለር እነ አስፊዘር የሚባሉ አሉ። እነኝህ የተለያዩ ቴሌስኮፖች ዲቴይል ወይም ደግሞ በጥልቀት የከባቢ አየሮቻቸውን እያሳዩን አልነበረም። ይህ ቴሌስኮፕ ግን ለመጀመሪያው አሁን ከወጡት ፎቶዎች አንዱ ነው። አንዱ ወጥቷል። አንዱ ፎቶ ወጥቷል። የፕላኔቶቹ የአንዷ ፕላኔት የዛን ፕላኔት ውሃ ምን ያህል ፐርሰንቴጅ ውሃ አትሞስፈር ሊኖር እንደሚችል እና እስካን አድርጎ በየ ምንድን ነው በየሌየሩ በየአትሞስፈሪክ ሌየሩ ዮሐንን መጠን የማጥናት ችሎታ አለው። ይሄ እንግዲህ ለወደፊት የሰው ልጅ ሌሎች ፍጥረታት በሌላ ዓለም ላይ አሉ ወይ የሚለውን መሰረታዊ የሆኑ ከጥንት ጀምሮ ሰዎች የሚያነሷቸውን ጥያቄዎች ይመልሳል። ከዛ ክላስተር ወይም ደግሞ የክዋክብት ስብስብ ጀርባ ያሉ እንግዲህ 13 ቢሊዮን ዓመት እድሜ ሊኖራቸዋል ተብሎ የተገመቱ ክዋክብቶች ልናያቸውም ችለናል። ይህ የሆነው ግራቪቴሽናል ሌንሲንግ ይባላል። ግራቪቴሽናል ሌንሲንግ ብርሃን በጣም ክብደት ያለውን ነገር ሲያቋርጥ ቀጥተኛ መስመሩን ትቶ ይጣመማል። በዛ በማጣመም ቴክኒክ ያ ጋላክሲ እንደ መነጽር ሆኖ እንደገና መልሶ ከጀርባው ያለውን አሳይቶናልና ስለዚህ የዚህን የአጽናፈ ዓለሙን የመጨረሻውን ጠርዝ እንዳሳየን ተደርጎ ነው የተወሰደው። ከዚህ ቴሌስኮፕ በቅርቡ የተገኙት አዳዲስ ባለቀለም ፎቶግራፎች ለወደፊቱ የሳይንስ ምርምር ምን አዲስ ግብአት አመጡ? በተለይ የኮዝሚክ ኮዝሚክ ክሊፍ የሚባል አለ የህዋ ገደል የሚባል በጣም በአስደናቂ ሁኔታ ነው ዲቴይሉ የወጣው እና እዚሁ እኛ ሚልክዌይ ጋላክሲ ውስጥ ነው የሚገኘው የአዋራ ክምችት ነው። አዋራ አንድ ላይ ተከማችቶ እና ያ ማለት ተከማችቶ የሚኖር ነው አዋራ ነው እና እዛ ነው እንግዲህ እዛ ውስጥ ነው ኮኮቦች የሚወለዱት እዛ ውስጥ ነው ኮኮቦች የሚወለዱት ፕላኔቶችም እዛ ውስጥ ነው የሚወለዱት እና የተለያዩ ቴክኒኮች አሉ ያንን ምንድነው እነኛ ደስት ፓርቲክሎችን ወይም ደግሞ እነኛ አዋራዎችን ወደ ኳክብት የሚቀየሩበት የተለያዩ ቴክኒኮች አሉ። የሚያስገርም ነው የተለቀቀው ምስል። እና እንግዲህ ሀብል ብዙ ነገሮችን እኔ በተለይ በጣም ልነግርህ አልችልም። በጣም በጣም ነው ኤግዛይትድ የሆንኩት። እና ደግሞ እሱ ሳ ለወደፊት የምንጠብቀው በጣም የሚያስገርሙ ነገሮችን ነው ሊያሳየን የምንችለው ምክንያቱም በአሁኑ ሰዓት ብቻችንንም በዚህ ውሃ ውስጥ የሚለው ጥያቄ ትልቅ ስለሆነ ወሳኝም ስለሆነ አርቢ ያለውን የሚለው መሰረታዊ የሆነ ጥያቄ ነውና ይህንንም ይመልስልናል ብለን ተስፋ እናደርጋለን። ተከታዮቻችን፣ ስለ ጄምስ ዌብ ቴሌስኮፕ ያጠናቀርነው አጭር ዝግጅት በዚሁ ይጠናቀቃል። ዶክተር ጥላይ ታደሰን በእናንተ ስብ መሰገን ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። በፍቃዱ ሙርዳ ነኝ። መልካም ምሽት። የእኛም ዝግጅት ሰዓታችንም ተጠናቀቀ። በነገው ምሽት እንገናኛለን። ጽዮን ግርማ ሳስተናግዳችሁ አምሽቻለሁ። ሰላም፣ በደህና እደሩ።